ስራ ስራ ስራ አሁን ግን የረፍት ሰዓት ነው። አፍታና ፋታ ወስደን መክሳሻችንን እናጣጥማለን። ደብዘዝ ፈዘዝ ያለውን ድባብ ለመቀየርና አስደሳች ለማድረግ ደግሞ ፋንታ አለን።